የአካባቢ ተጽዕኖ ግምገማ የሰውና የአካባቢን ደህንነት ብቻ ሳይሆን ዘላቂ ልማትንም ለማረጋገጥ የሚያስችል ስርዓት ነው። አካባቢያችን ጠብቀን ለመጪው ትውልድ የማስተላለፍ ኃላፊነት አለብን። አረንጓዴና ጽዱ ከተሞችን እንፍጠር። የተፈጥሮ ሀብቶቻችንን በመጠበቅና በአግባቡ ጥቅም ላይ በማዋል ዘላቂ ልማታችንን ማፋጠንና ማረጋገጥ እንችላለን። የተጎዱ አካባቢዎችን ከልግጦሽ ነጻ በማድረግ መልሶ እንዲያገግሙ ማድረግ ይቻላል። ባህላዊ የኮንሶ ማህበር የአካባቢ ጥበቃ ስራዎች ምርጥ ተሞክሮቻችን ናቸው። ሁሉም ሰዎች ንጹህና ጤናማ በሆነ አካባቢ የመኖር መብት አላቸው። ማህበራዊ ኢኮኖሚያዊ የልማት እንቅስቃሴዎችን የሰውን በጎ ሁኔታና የአካባቢው ደህንነትን በዘላቂነት ሊያራምዱ የሚያስችሉ ፖሊሲዎችን፣ ስልቶችን፣ ህጎችና ደረጃዎችን ማዘጋጀትና ውጤታማነታቸውን ለማረጋገጥ የሚከናወነው ተግባር በግንባር ቀደምትነት መብራት ነው።